ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕ መንግስታቸው አስር ሚሊዮን ለሚደርሱ አሜሪካውያን ምርመራ ማካሄድ መቻሉን አስታውቀዋል። ይህ ከሀገሪቱ ጠቅላላ ሕዝብ ሶስት ከመቶ ያህል መሆኑ ነው። ዲሞክራቶች ደግሞ ገና ከመነሻው መደረግ የነበረበት ምርመራ ባለመደረጉ ቫይረሱ የፈጠረው ችግር በእጅጉ መባባሱን አንስተው ይወቅሳሉ። በቤት ተገድቦ መቀመጥን የሚያዘው መመሪያ በአንዳንድ የአካባቢው ክፍለ ግዛቶች መላላቱ በሚነገርበት በዚህ ወቅት ዴሞክራቶች ችግሩን ለመታደግ የበለጠ እርዳታ እንደሚያስፈልግ እያነሱ ይወተውታሉ። በዩናይትድ ስቴትስ የተወካዮች ምክር ቤት የቪኦኤ ዘጋቢ ካትሪን ጊብሰን ያሰናዳችውን ዘገባ መሰረት አድርጎ ደረጀ ደስታ የሚከተለውን አጠናቅሯል። የዩናይትድ ስቴትስ ኮንግረስ አባላት በኮሮና ቫይረስ ወቅት ተዘግቶ የቆየውን የአገሪቱን የንግድ የስራና የማህበራዊ እንቅስቃሴዎችን መልሶ መክፈቱ የሚያስከትለውን ጉዳት እየመዘኑ ነው። ለሁለት ወራት በቤት ውስጥ ተገድቦ ከመቆየት በኋላ አንዳንድ አካባቢዎች ቀስ በቀስ እየተከፈቱ ነው። የአሜሪካ ኢኮኖሚ መልሶ ማንሰራራት ሲመቻሉ፣ ነገር ግን አሜሪካውያንን እያሳሰበ ይመስላል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን እንዲህ ይላሉ። እኔ እንደሚመስለኝ በአገራችን ከእስከዛሬዎቹ ዓመታት ሁሉ የተሻለ ዓመት ይኖረናል። ይሁን እንጂ ኢኮኖሚው እንዲንሰራራ እስከ ዛሬ በትሪሊዮኖች ዶላር የፈሰሰው የመንግስት ድጎማ በራሱ በቂ ላይሆን ይችላል። ዴሞክራቶች ተጨማሪ የእርዳታ ገንዘብ ከመላኩ ጎን ለጎን ለኢኮኖሚው ድቀት ምክንያት የሆነውን የኮረና ቫይረስ ስርጭት ለመክታት አገሪቱ ምርመራውንም አብሮ ማስኬድ ይኖርባታል ይላሉ። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ እንዲህ ብለዋል። ችግሩን እየፈታ ነው ነው፣ አሁንም በትልቁ ልንፈታው ይገባል። በእርግጥ ወጪው እጅግ ከፍተኛ ነው። ቢሆንም ለአሜሪካ ህዝብ ይገባዋል። የአገሪቱ ዕዳ በከፍተኛ አደጋ እየተስፋፋ ነው፣ በማለት ድጎማውን የሚተቹት ሪፐብሊካኖች ችግሩ በፌዴራል ደረጃ ሳይሆን በየአካባቢው አስተዳደር ግዛቶች መፈታት አለበት እያሉ ነው። በዋይት ሃውስ የኢኮኖሚ አማካሪ የሆኑት ስቲቨን ሙር አብዛኛው የአገሪቱ አካባቢዎች በአስተማማኝ እንቅስቃሴያቸውን ሊከፍቱ ስለሚችሉበት ሁኔታ እንዲህ ብለዋል። በእርግጥ ከሞቱት ግማሽ የሚሆኑት ይገኙበታል የተባሉትንና ነርሲንግ ሆም እየተባሉ የሚጠሩትን የአረጋውያን የጤና መንከባከቢያና ማሰንበቻ ቤቶች ደህንነታቸው የተጠበቀ ማድረግ ያስፈልጋል። ግማሽ የሚሆኑት የሀገሪቱ አካባቢዎች ምንም የኮሮና ቫይረስ ችግር የለባቸውም ማለት ይቻላል። እነርሱ ያለ ጥርጥር ሊከፍቱ ይችላሉ። ሕግ አውጪዎቹ የዩናይትድ ስቴትስ የኮንግረስ አባላት ከየቤታቸው ሆነው ባደመጧቸው የጤና ባለሙያዎች ምስክርነት አበረታች ምልክቶችን ሰምተዋል። ሆስፒታል ተኝተው የሚታከሙና ለቫይረሱ የተጋለጡ አዳዲስ ሰዎችን ቁጥር የመቀነስ ምልክት እያሳየ ነው። በሌላ በኩል ደግሞ አደጋው ቢቀንስም ስጋት ያልቀነሰላቸው ወገኖች አሁንም አሉ። ለምሳሌ በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኮሚሽነር የነበሩት ዶክተር ስካት ጋሌብ እንዲህ ብለዋል። እውነት ነው ወረርሽኙ በአገር አቀፍ ደረጃ ስለመቀነሱ ምልክቶች እያየን ነው። ይሁን እንጂ ብዙም ችግር እንደሌለባቸው አድርገን የወሰድናቸውና ከግምታችን ውጪ ቫይረሱ ይበልጥ የተስፋፋባቸውንም አካባቢዎች አብረን እየከፈትን ነው። አገሪቱን ለተፈለገው ኢኮኖሚያዊና ማህበራዊ እንቅስቃሴዎች በአስተማማኝ ሁኔታ ክፍት ማድረግ የሚያስችለው አንድ ቁልፍ ነገር በየስፍራው ያለውን የተጋላጮች ሁኔታ እንቅስቃሴና የግንኙነት ውሏቸውን በቅርብ መከታተል ሲቻል መሆኑንም ባለሙያዎች ይናገራሉ። ታም ኢንግለዝቢ በጆን ሃፕኪንስ የብሉምበርግ የማህበረሰብ ጤና ኤክስፐርት ናቸው። እሳቸውም ለቫይረሱ ተጋላጮችን በቅርብ የመከታተል አስፈላጊነትን አጠንክረው በመግለጽ እንዲህ ብለዋል። ለአብዛኛው ሰው የሚደርስ መከላከያ ክትባት እስኪገኝ ድረስ ለቫይረሱ የተጋለጡትንና እነሱንም የቀረቧቸውን ሰዎች ሁሉ ማንነት ለይቶ በቅርብ መከታተል የስትራቴጂችን ቁልፍ አካል ነው። የመከላከያው ክትባት ሊገኝ የሚችለው ገና ከአንድ ዓመት በኋላ መሆኑ በተነገረበት ሁኔታ ወረርሽኙ በተከሰተበት የመጀመሪያ ወቅት አካባቢ የነበሩ ስህተቶች መደገም የለባቸውም የሚሉት የጤና ባለሙያዎች ለቫይረሱ የተጋለጡትን ሰዎች ለመለየት የሚያስችለውን ምርመራ በስፋትና በፍጥነት ማከናወን እንደሚገባ ይመክራሉ። በሃርቨርድ ዩኒቨርሲቲ የዓለም አቀፍ ጤና ተቋም ምሁር አሺስ ጃ እንዲህ ይላሉ። በቂ የምርመራ መዋቅር ያልነበረን በመሆኑ አብዝቶ በተስፋፋው ኮሮና ቫይረስ ላይ ሙሉ ኃይላችንን ለማሳረፍ የሚያስችለንን አቅም አላገኘንም። ስለዚህም ምርመራ ማድረግ አለመቻላችን ሀገራችንን እንድንዘጋ ያስገደደን መሠረታዊ ድክመታችን ነው። ምንም እንኳ ሁለቱም ወገኖች ማለትም ዴሞክራትና ሪፐብሊካን አገሪቱ ታይቶ ካልታወቀው የኢኮኖሚ ቀውስ የምትወጣበትን መንገድ እያፈላለጉ ቢሆንም ለኢኮኖሚያዊና ማህበራዊ እንቅስቃሴዎች ሁሉ ዝግ ሆና የቆየች አገር ጉዳይ ከጥቂት ወራት በኋላ በሚካሄደው ፕሬዝደንታዊ ምርጫ ትልቁ መነጋገሪያ መሆኑ አይቀርም። ለአሜሪካ ድምፅ ደረጀ ደስታ ከፌርፋክስ ቨርጂኒያ